saatalaayitiidhaan sagantaa dabarsu kanarraa asirratti raawwata. ይህ የአሜሪካ ድምፅ ነው በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ቅዳሜ መስከረም 21 2015 ዓ ም ዝግጅታችን ጀመረ። በዛሬ ዕለት እየተከበረ ያለው የእሬቻ በዓል ምን እንደሚመስል የሚያስቃኝ ዘገባ ይኖረናል። በትግራይ ክልል ጦርነት ከተጀመረ ወዲህ በወሊድ ምክንያት የሚሞቱ እናቶች ቁጥር መጨመሩን የሚያሳይ ጥናትም እንመለከታለን። እነዚህና ሌሎች ጥንቅሮች በምሽቱ ፕሮግራማችን ተካተዋል። ሰላም። ጤና ይስጥልኝ። እንደምናመሻችሁ የተከበራችሁ አድማጮች፣ ፕሮግራሙን በመምራት አብሬያችሁ የማመሻው ስመኝሽ የቆየ ነኝ። ንጉሱ ታምሬ ከስቱዲዮ ያቀናብርልናል። የምሽቱ ዋና አዘጋጅ አሉላ ከበደ ነው። ዝግጅታችን ከሬዲዮ በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ በቀጥታ እየተላለፈ ይገኛል። እስከ ምሽቱ አራት ሰዓት አብረናችሁ ነን። እናንተም አብራችሁን ቆዩ። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ። ጤና ይስጥልኝ። ክብራትና ክብራን እንደምን አመሻችሁ። ከቅዳሜ ምሽት የዓለም ዜና ጋር እንግድ ወልዴ ነኝ። በቡርኪና ፋሶ ጦሩ የመንግስት ሥልጣንን መቆጣጠሩን የጦሩ አባል የሆኑት ሻለቃ ኢብራሂም ትራኦሬ ትናንት ማምሻውን አስታውቀዋል። ከስምንት ወራት በፊት በሌላ መፈንቅለ መንግስት ስልጣን ተቆጣጥረው የነበሩት የጦሩ መሪ ፖል ሄንሪ ዳሚባ ተመሳሳይ ዕጣ ደርሷቸዋል። ሻለቃ ኢብራሂም በመግለጫቸው እንዳሉት የዳሚባ ረዳት የነበሩት የጦሩ አባላት እስላማዊ አክራሪነትንና አመፅን እየተዋጋች ያለችውን ሀገር ደህንነት ማስጠበቅ አልቻሉም ብለው ስላመኑ ውሳኔው ላይ ደርሰዋል። በሻለቃ ትራወሬ የተፈረመውን የጦሩ መግለጫ አንድ ሌላ የጦሩ መኮንን በቴሌቪዥን ማንበባቸውን የአሶሴትድ ፕሬስ ቴሌቪዥን ዘግቧል። ትናንት በመፈንቅለ መንግስት የተወገዱት ዳሚባ ባለፈው ጥር ወር የቀድሞ ፕሬዚደንት ሮች ካቦሬን እንዲሁ በመፈንቅለ መንግስት አስወግደው ስልጣኑን በእጃቸው ሲያደርጉ የሀገራቸውን ድህንነት ሁኔታ አስተማማኝ እንደሚያደርጉት ቃል ገብተው ነበር። ሀገሪቱ ግን ወደ ብጥብጥ ማምራቷንና የፖለቲካ ውጥረት ማስተናገዷን ቀጥላ ነበር ተብሏል። ዳሚባ በኒውዮርክ በተካሄደው የተመድ ጠቅላላ ጉባኤ ላይ ንግግር አድርገው እንደተመለሱ ነበር ወንበራቸው ተነጥቆ የጠበቃቸው። አዲሶቹ ወታደራዊ መሪዎች የአገሪቱን ብሔራዊ ሸንጎ አፍርሰው ድንበሮችም ዝግ መሆናቸውን አስታውቀዋል። የምሽት ሰዓት እላፊም ተጥሏል። ሰሜን ኮሪያ ዛሬ ቅዳሜ ሁለት ባሊስቲክ ሚሳይሎችን ወደ ባህር አስወንጭፋለች። የአሜሪካ ባላንጣዋ ሰሜን ኮሪያ በያዝነው ዓመት ከፍተኛ ቁጥር ያለው ሚሳይል አስወንጭፋለች። በዚህ ሳምንት ብቻ ሰባት መሆኑ ነው። የዩናይትድ ስቴትስ ምክትል ፕሬዝዳንት ካመላ ሀሪስ ጉብኝት ከማድረጋቸው ጥቂት ቀደም ብሎም አንድ ሚሳኤል ለቃለች። ሰሜን ኮሪያ ካመላ ሃሪስ ግልጽ ጸባጫሪነት ነው ብለውታል። በሁለቱ ኮሪያዎች መካከል የሚገኘውንና ከወታደራዊ ኃይል ነፃ የሆነውን ቀጠና በጎበኙበት ወቅት ሰሜን ኮሪያን ጨካኝ ፈላጅ ቆራጭ ሲሉ ገልጸዋታል። ካመላ ሃሪስ ቶኪዮ ላይ ዛሬ የተናገሩት የጃፓን ምክትል የመከላከያ ሚኒስትር ቶሺሮ ኢኖ የሰሜን ኮሪያን ድርጊት በጽኑ አውግዘዋል። የጃፓንን ብቻ ሳይሆን የቀጠናውንና የዓለም አቀፉን ማኅበረሰብ የሚያሰጋ ድርጊት ነው ብለውታል። ከያዝነው የፈረንጆች ዓመት ጀምሮ ሰሜን ኮሪያ 38 ባሊስቲክ ሚሳይሎችን አስወንጭፋለች። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ጣቢያ ነው። የሩሲያው ፕሬዝደንት ቭላዲሚር ፑቲን አራት የዩክሬን ግዛቶችን ገንጥለው ከተቀለሉ በኋላ የባይደን አስተዳደር ፑቲንን በሚደግፉና በሩሲያ ውስጥም ሆነ ውጪ በሚገኙ ግለሰቦችና ድርጅቶች ላይ ትናንት አዲስ ማዕቀብ ጥሏል። በአሜሪካ የሚገኝ ንብረትና ገንዘብ ላይ እንዲሁም የቪዛ ማዕቀብ በመቶ በሚቆጠሩ የሩሲያ ድርጅቶች፣ የሀገሪቱ ባለሥልጣናት እና ቤተሰቦች ላይ ሲጣል ለውጭ ገበያ በሚልኩት ምርት ላይም እገዳ መደረጉን የቪኦኤዋ ፓትሲ ዊዳኩስዋራ ከዋይት ሃውስ ዘግባለች። ለሩሲያ መሳሪያ የሚያቀርቡና አቅርቦቱን የሚያቀላጥፉ 14 የሚሆኑ ዓለም አቀፍ ድርጅቶችም በማዕቀቡ ተመትተዋል። ይህም የሩሲያን ጦር መልሶ የማገገም ብቃት ይጎዳል ተብሏል። አራት የዩክሬን ግዛቶች ወደ ሩሲያ በመጠቃለላቸው ደስታቸውን ለመግለጽ የፑቲን ደጋፊዎች ትናንት በቀዩ አደባባይ ተሰባስበው ታይተዋል። በሳለፍነው ሳምንት በጥድፊያ የተፈጸመውን ህዝበ ውሳኔ ዩክሬንና የምዕራቡ ዓለም ውርቅ ሲያደርጉት ግዛቶቹ ወደ ሩሲያ መጠቃለላቸውን በማስመልከት በተደረገ የፊርማ ስነስርዓት ላይ ፑቲን እንዳሉት አንድ አምስተኛውን የዩክሬን ግዛት በሚያክሉት በአራቱ ክልሎች ማለትም ሉሃንስክ፣ ዶነትስክ፣ ኬርሶን እና ዛፖሪዥያ የሚገኙ ህዝቦች እስከ ወዲያኛው ዜጎቻችን ሆነዋል ብለዋል። በግሪክና በቱርክ መካከል ያለው ውጥረት ለሁለት ተካፍለዋት ባለችው ቆጵሮስ ደሴት ጉዳይ ሰሞኑን እንደገና ከረር ብሏል። በግሪክ ቆጵሮስ አስተዳደር ላይ የተጣለውን የጦር መሳሪያ ማዕቀብ አሜሪካ ማንሳቷን ምክንያት በማድረግ ቱርክ በደሴትቱ ላይ ያላትን ወታደራዊ እንቅስቃሴ መጨመሯን ተናግራለች። ከግሪክ ጋር ወግናለች ሲሉ የቱርክ የውጭ ጉዳይ ሚኒስትር አሜሪካንን ይወነጅላሉ። የቪኦኤው ዶሬን ጆንስ ከኢስታንቡል እንደዘገበውና የውጭ ጉዳይ ሚኒስትሩ ማቭሎት ቻቡሾሎ እንዳሉት የቆጵሮስ ንትር ጉዳይን በተመለከተ ዩናይትድ ስቴትስ የአቴንስ መጫወቻ አሻንጉሊት ሆናለች ሲሉ ወቅሰዋል። ግሪኮቹን ለማስደሰት ሲባል አንድ ጊዜ ከነርሱ ጎን ከተቆመ በኋላ ከእኛ ዘንድ ወዳጅነት መጠበቅ የለበትም። ለእንዲህ አይነቱ ነገር ቱርክ አትንበረከክም ሲሉ ተደምጠዋል የውጭ ጉዳይ ሚኒስትሩ። በሜዲትራኒያን ባህር ላይ የምትገኘው ቆጵሮስ ደሴት በእንደ አውሮፓውያን አቆጣጠር 1974 ዓ ም ግሪክና ቱርክ ተካፍለዋታል። ግሪክ የአንበሳውን ድርሻ ቆርሳለች፣ ሁለት ሶስተኛውን። ያም ብቻ አይደለም፣ ዓለም አቀፍ የመንግሥት እውቅና እስካሁን የተሰጠው ለግሪክ ቆጵሮስ አስተዳደር ብቻ ነው። ክብራትና ክብራን፣ የቅዳሜ ምሽት ዜና በዚሁ ተፈጽሟል። ከቀሪ ዝግጅቶቻችን ጋር አብራችሁን ትቆዩ ጋብዛለሁ። በእኔ በኩል መልካም ምሽት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ቅዳሜ መስከረም 21 2015 ዓ.ም ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁት ያላችሁት። በድጋሚ ለማስታወስ ዝግጅታችን ከሬዲዮ በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ በቀጥታ እየተላለፈ ይገኛል። በዝግጅቶቻችን ላይ ለሚኖራችሁ አስተያየቶች በፌስቡክ አት ቪኦኤ አምሃሪክ ወይም በትዊተር ሃሽታግ ቪኦኤ አማሃሪክ በማለት ልታደርሱን ትችላላችሁ። አሁን ለሰዓቱ ወደ ያዝነው የመጀመሪያ ቅንብር እንለፍ። ዓመታዊው የሆራ ፊንፊኔ እሬቻ በዓል ከተለያዩ የሀገሪቱ ክፍሎች የመጡ የኦሮሞ ብሔር ተወላጆችና ሌሎች ኢትዮጵያውያን እንዲሁም የጎረቤት ሀገራት እንግዶች በተገኙበት ዛሬ በደማቅ ሥነ ሥርዓት ተከብሯል። የተለያዩ የኢትዮጵያ ብሔር ብሔረሰቦች የራሳቸውን የባህል ሙዚቃዎች አሳይተዋል፣ በባህላዊ አልባሳቶቻቸውም ደምቀው ታይተዋል። የአዲስ አበባ ከንቲባ አዳነች አበቤ በሰጡት መግለጫ በሚሊዮኖች የሚቆጠሩ ሰዎች በበዓሉ በበዓሉ ላይ ተሳትፈዋል ብለዋል። የበዓሉን አከባበር ስነስርዓት የተከታተለችውና ተሳታፊዎችን ያነጋገረችው ፀሐይ ዳምጠው ተከታዩ ልካለች። በተለይ በሁለት ቦታዎች በተከታታይ ቀናትና በድምቀት ለሚከበረው ዓመታዊው የእሬቻ በዓል ዛሬ ስራው የአዲስ አበባ ነበር። እናም በርካታ የበዓሉ ተሳታፊዎች ካለፉት ቀናት ጀምሮ ወደ ከተማዋ ገብተዋል። ዛሬ በዓሉ ሲከበር በስፍራው የነበረው ድምቀትም የተሳታፊዎቹ ብዛትና ለስነ ስርዓቱ የሚሰጡት ቦታ ውጤት ነው። የ2015 ዓ.ም የሆረፍንፍኔ በዓል በድምቀት የተጀመረው አባ ገዳዎችና ሀደ ሲቄዎች ባሰሙት መሬው መሬው መሬው ዜማ ነው። በስነ ስርዓቱ ላይ ያነጋገርናቸው ተሳታፊዎች እሬቻን የገለጹት የሰላም የአብሮነትና የወንድማማችነት በማለት ነው። ሀጂ ገዳ ሞርከቶ ከምስራቅ ሸዋ ባቱ ከተማ ነው የመጡት። አሚና በጣም በሰላም፣ በፍቅርም በአንድነትም ይለያል ኦሮሞ ከይትም ከሁሉም አቅጣጫ መጥቶ ከብሔር ብሔረሰቦች ጋራ ሁሉም መጥቶ በአንድነት ላይ በፍቅር ኢሬቻን በዓል ያከበሩ ስለሆነ በጣም ከአምና የበለጠ ፍቅርና አንድነት ያለው ነው። አቶ ሴፉ ለታ ደግሞ በዓሉን ለማድመቅ የባህል ቡድን ይዘው ከወላይታ ዞን ሆረ ፍንፍኔ እየተገኙ ናቸው። ሬቻ የሰላም ምልክት ስለሆነ የኦሮሚያ ሕዝብ ለዘመናት የራሱን ባህል ለማሳደግ በሚያደርገው ጥረት ረቻ በዓል የኦሮሚያ የዘመን መለወጫ በዓል ሆኖ ስለሚቆጠር የሰላም የፍቅርና የሕዝቦች የመተሳሰብ የአንድነት በዓል ስለሆነ በዓሉን በጋራ ለማክበር ነው የመጣ ነው። ሁሌም እንመጣለን። የዘንድሮ ለየት ያለው ያው እንግዲህ የሕዝቡ ብዛት እየጨመረ መምጣቱና የሰላሙ ጉዳይ በሰሜኑ ሀገራችን አካባቢ ያለው ችግር ካልሆነ በስተቀር ሕዝቡ በፍቅር በመተሳሰብና በመተሳሰር የክረምቱ ጊዜ አልፎ መኸሩ ጊዜ እየተሰበሰበ ያለበት ወቅት ላይ ስለሆነ በጣም የተሻለና እጅግ ህዝቡ የበዛበት ሆኖ ነው ያገኘሁታል። በቡድን ነው ከባህል ክነታችን ከወላይታ ዞን የባህል ክነት ጋር የሀገር ሽማግሌዎች፣ የባህልና የቱሪዝም ቢሮ አብረን ተያይዘን ነው የመጣ ነው። ዓመታዊው የሆረ ፍንፍኔ እሬቻ በዓል የተለያዩ አለባበሶች ጎልተው የሚታዩበት ባህላዊ እሴቶች የሚንጸባረቁበት ጭምር ነው። እናም በአለባበሳቸው ለየት ብለው ራሳቸውን የሚገልጹ የሀገሪቱን የተለያዩ ባህሎችና ታሪኮች የሚያስተዋውቁ ሰዎችም የዛሬው በዓል ድምቀቶች ነበሩ። ከምዕራብ ሸዋ ግንጪ ከተማ የመጡ አቶ ባጫ መገርሳ ከነዚህ አንዱ ናቸው። ይሄ እንግዲህ ከጉማሬ ነው የሚሰራው ጋሻ ነው የሚባለው። አባቶ ድሮ ኢጣሊያ ለወረራ ሀገራችን ስትገባ ጦርና ጋሻ ይዞ ነው ሀገራችንን ነፃ አውጧት የሚል ታሪክ ያውን ሰማለ። ይህ ጋሻ ቀላል አይደራም። ጦር ራሱ ቢወጋ እንዲከላከላል ከዛ በኋላ በፈረስ ልክ ልኩን እያሳየው አገራችንን ነፃ አውጥተዋል። በአሁን ሰዓትም ደግሞ በኦሮሞ ባህል ፈረስ ግልቢያ አለ። በየ አመት አንዳንድ ፕሮግራም ስዳድረግ ታወቀ። አንዳን ሰዎች ሲሞቱ፣ በሰርግ ጊዜ በቃ ፈረስ ላይ ተቀምጦ በዚህ ነው የምንከላከለው። ልብስም ደግሞ የአባታችን ባህል ስለሆነ ባህል ነውና፣ እችን ያው ሙሉ በሙሉ ጨርሻለሁ ለማለት ሳይሆን የተወሰኑ አስመስየው ዛሬ ያው እዚህ ቦታ ተገኝቻለሁ ነው አልፈልግ ነው። ወጣት ሆሎኮኮቴ በበኩላ ከጓደኞቿ ጋር ከ600 ኪሎ ሜትሮች በላይ ተጉዘው መምጣታቸውን ትናገራለች። እኛ ሆረ ፍንፍኔ የመጣ ነው ከቦረና ዞን ነው ሁሉም ከየ አቅጣጫ ወጥቶ በአንድ ላይ ተሰብስቦ ባህሉን ሲያከብር ደግሞ ደስ እኛም ደስ ብሎን ነው ፕሮግራሙ ላይ እየተሳተፍን ያለ ነው። ከቦረና አዲስ አበባ ለመድረስ ከ ስድስት መቶ ኪሎ ሜትር በላይ አቋርጠን ነው የመጣ ነው። የሁለት ቀን ጉዞ ነበር። በቡድን ነው የመጣ ነው። የቦረና ባህል አልባሳትና የባህላዊ ጨዋታዎችን እያሳየን እንገኛለን። በጣም ደስ ብሎናል። እሬቻው ላይ በመሳተፋችን ተጠቀምኑ አከሜንተሚያ ከደላ ሰናሞትያ

ባለፉት አመታት አምስት መቶ ሆኖ መምጣታቸውን በመግለጽ ዘንድሮ ግን ቁጥራችን ቀንሷል ስል ያብራራል። ያው መንገዱ አስቸጋሪ ነበር። እኛ ቀድመን ስለገባን እንጂ ከኛ በኋላ የነበሩት አብዛኛዎቹ ማለት በሚቻል ሁኔታ አልመጡም። እኛ የተወሰነ ቀድመን በመነሳታችን ወደ አስር ሰው የምንሆን እዚህ መገኘት ችለናል። እኛ በጎጃም አድርገን ነው የመጣነው። በቀደሙት አመታት በነበሩት የኢሬቻ በዓላት ላይ መሳተፋቸውን የገለጹት የሲዳማ አባት ደግሞ የዘንድሮ ለየት ያለ ነው ይላሉም። ሀገር ሽማንግሌ ነው ስመን አርገታሪቀ ይባላል። ከፋሳ ነው መጣሁት። ከኢሬቻ በፊትም ጥሩ ነው፣ ዘንድሮ ግን የተበለጠ ነው። አቀባበሉም ጥሩ ነው። ሰላም አለ ውበት ያለ አንድነታችን ኦሮሞ የተቀባበሉትን ሰላምና ፍቅር ያለ ሰላም ስለሆነ እኛም የሲዳማ ሽማግሌዎች፣ ወጣቶች ጋር ከሴቶች ጋር መተንቀባበሉ ጥሩ ቦታ ጥሩ ግብዣ ላይ ስለሚቆየ በጣም ደስታ ነው። በፊት የተበለጠ ነው። ያነጋገርናቸው አንዳንድ ተሳታፊዎች ባቀረቡት ቅሬታ ወደ አዲስ አበባ የሚያስገቡ አንዳንድ መንገዶች በመዘጋታቸው ከመንገድ ለመመለስ የተገደዱ ሰዎች አሉ ብለዋል። ይህንን ቅሬታ አስመልክቶ ከተለያዩ የኦሮሚያ ክልል የስራ ኃላፊዎች ምላሽ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። የፌዴራሉ የጸጥታና የደህንነት የጋራ ግብረ ኃይል ሰሞኑን በሰጠው መግለጫ በዓሉ በሰላም እንዲጠናቀቅ መላው የጸጥታ አካል ዝግጅታቸውን አጠናቀው ወደ ስራ ገብተዋል ሲል ማስታወቁ ይታወሳል። በዓሉ ወደሚከበርበት ስፍራ የሚመጡ ታዳሚዎች ለጋራ ደህንነት ሲባል ፍተሻ መኖሩን ተገንዝበው አስፈላጊውን ትብብር እንዲያደርጉም ጠይቋል። በተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ዩኔስኮ በማይዳሱ የባህል ቅርጾች መዝገብ የሰፈረው የገዳ ስርዓት አካል የሆነው የሆረ ፍንፍኔ እሬቻ በዓል በተከታታይ በከፍተኛ ድምቀት ከሚከበሩት የእሬቻ በዓላት አንዱ ነው። በነገው ዕለት ደግሞ በብሾፍቱ ሆረ አርሰዲ እሬቻ በዓሉ በድምቀት ይከበራል ተብሎ ይጠበቃል። ለአሜሪካ ድምጽ ፀሐይ ዳምጠው ከአዲስ አበባ የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የቅዳሜ ምሽት ዝግጅታችንን ነው። በዛሬው ዕለት የእርቻ በዓል ላከበራችሁ በሙሉ መልካም በዓል እንዲሆንላችሁ እየተመኘን ወደ ተከታዩ ዘገባ ስናልፍ፣ ወደ ትግራይ ክልል ነው የሚወስደን። በትግራይ ክልል ጦርነት ከተጀመረ ወዲህ በወሊድ ምክንያት የሚሞቱ እናቶች ቁጥር በአምስት እጥፍ እንደጨመረ ባካሄድነው ጥናት አግኝተናል ሲል የመቀሌ ዩኒቨርሲቲ አመለከተ። ጥናቱ አክሎ የጨቅላ ሕጻናት ሞትም በአራት እጥፍ ጨምሯል ብሏል። መቀሌ የሚገኘው ዘጋቢያችን ሙልጌታ አጽበሐ ጥናቱን ያካሄዱ ባለሙያዎችን አነጋግሮ የሚከተለውን ዘገባ ልኮልናል። መቐሌ ዩኒቨርሲቲ ከክልሉ የጤና ቢሮና ጤና ምርምር ኢንስቲትዩት እንዲሁም ከተባበሩት መንግስታት ተቋማት በትግራይ ካሉ መንግስታዊ ያልሆኑ ተቋማት ጋር በመተባበር በክልሉ ጦርነቱ ከተጀመረ ወዲህ በእናቶችና ህጻናት እያጋጠመ ያለው ሞት አስመልክቶ ጥናት አካሂዷል። በእናቶች ሞት ጥናት ካካሄዱት አንዷ በአይደር ሪፈራል ሆስፒታል የማህፀንና ጽንስ ስፔሻሊስት ዶክተር ጸጋ ገብረ ማርያም ጦርነቱ ከመጀመሩ በፊት በትግራይ አንድ መቶ 186 እናቶች ከ100 ሺህ በወሊድ ምክንያት ይሞቱ ነበርም በአሁኑ ጊዜ ወደ 840 ከ100 ሺህ ከፍ ብሏል ሲሉ ተናግረዋል። ይህ ደግሞ ትግራይ ወደ ከ22 ዓመት በፊት የነበረችበት ደረጃ ያወረደ ነው ሲሉ ገልጸዋል። ከጦርነቱ በፊት ከነበሩት ዳታዎች ወይ ደግሞ የነበሩት ጥናቶች ጋር ስናነጻጽረው ወደ አምስት እጥፍ የሚሆን የእናቶች ሞት ጨምሯል። ይሄም ደግሞ አርባ ፐርሰንት የሚይዘው ከወሊድ ከቅድመ ወሊድ እና ከወሊድ በኋላ የሚያጋጥሙ የደም መፍሰስ ችግር አርባ ሁለት ፐርሰንቱን ይይዛል እና ቀጥሎ ያለው ደግሞ ደግሞ በእርግዝና ምክንያት የሚመጣ የደም ብዛት ህመም ነው። እነዚህን በጣም እየቀነሱ ነበር። ስፔሻሊ ኦፕስተትሪክ ሄሞሬጅ የምንለው ወይ ደግሞ የደም መፍሰስ ህመሙ የመቀነስ ስራዎች እየተሰራ ነበረ። በጣም መድኃኒቶች ተጠቅሞ እነሱን መቀነስ የሚቻልበት ደረጃ ነበረ። አሁን ግን በጣም እየጨመሩ ሄደዋል። የእናቶች ሞት ምክንያት የሆኑ ከአሁን በፊት በስጋትነት ቀድመው ይጠቀሱ ካልነበሩ በአሁኑ ጊዜ ግን ጎልተው የወጡ እንዳሉም ተናግረዋል። ከዚህ በፊት በተሰሩት ስራዎች ምክንያት በኤች አይ ቪ በእርግዝና ውስጥ በኤች አይ ቪ የሚሞቱት እናቶች በጣም ቀንሰው ኦልሞስት ወደ አለመኖር መድኃኒት የሚወስዱት ማለት ወደ አለመኖር ደረጃ ደርሶ ነበር። ጽንስ ውርጃ ምክንያት የሚሞቱትም እንደዛው ነበር እና በኢንፌክሽንም የሚሞቱት በጣም ቀንሶ ነበር። ቅድም ካልኳቸው ሁለት ምክንያቶች ሌላ ደግሞ እነዚህ የተለየ ሆነው አይተናቸዋል። ምክንያቱም በጣም ቀንሰው አዝ ቶፕ ፋይፍ ኮዝስ ወጥተው የነበሩ ኬዞች ስለነበሩ እና ሌላ ያገኘ ነው ደግሞ ከ80 ፐርሰንት በላይ ሲሆኑ ከሞቱት እናቶች ቤታቸው ውስጥ ነው የሞቱት ና እና ዘጠና ፐርሰንቱ የሚሆንም ከሞቱት ውስጥ መከላከል የምንችለው አይነት ሞቶች ነበሩ። አሁን ያለው ችግር በጊዜያዊነት ለመፍታት በቤታቸው የተቀመጡ የጤና ባለሙያዎች በየቤት በመሄድ የማዋለድ ስራ ቢሰሩም አርባ ሁለት በመቶ እያጋጠመ ያለው የእናቶቹ ሞት ደግሞ በደም መፍሰስ ምክንያት ነው ና ደም መለገስ ከመፍትሄዎቹ ተጠቃሽ ናቸው ብለዋል። ዶክተር ጸጋም ዘላቂ መፍትሄ ብለው ደግሞ እንዲህ አብራርተዋል። ምን ያጋጠመው ሄልት ሲስተም መልሶ የመገንባት ስራ መሰራት አለበት። ነን ገቨርንመንታል የምንላቸው ደግሞ በቂ የሆነ የሕክምና መሳሪያዎች በቂ የሆነ ክትባቶች እንዲገባ የማድረግ ና ሂዩማኒታሪያን ኤድ በጠቅላላ እንዲገባ ሞር ጫና እንዲያስከትሉ ና ያው ኢንተርናሽናል ኮሚኒቲ ደግሞ ይሄ ጦርነት እንዲያቆም የተቻላቸውን ጫና እንዲያስከትሉ። በህጻናት ሞት ጉዳይ ጥናት ያካሄዱ በመቀሌ ዩኒቨርሲቲ የጤና ሳይንስ ኮሌጅ መምህር የሆኑት ዶክተር ማቸ ጻድቅ በበኩላቸው ከጦርነቱ በፊት ከመቶ ጨቅላ ህጻናት አንድ ሞት ያጋጥም ነበር ብለው አሁን ግን ከ28 ጨቅላ ህጻናት ነው የአንዱ ሞት እያጋጠመ ያለው ብለዋል። ከጦርነቱ በፊት ከነበረው አራት እጥፍ አካባቢ ነው የጨመረው። ለዚህ ደግሞ ዋና ምክንያቶች ምንድን ናቸው? ጤና ተቋማት መፍረስ ጤና ተቋማት ስራቸውን እየሰሩ አይደለም። መድኃኒት የለም፣ ጤና ባለሙያም የለም፣ የሚበላው የለም፣ የሚጠጣው የለም። ስለዚህ ስራ ቦታው ላይ የለም። ስለዚህ ህጻናት ወደ ጤና ተቋማት አይሄዱም። ቢታመም ቤት ነው የሚቆዩት። ቤት ቆይተው ነው የሚሞቱት። አብዛኛው ጥናቱ የሚያሳየን ደግሞ ከ50 ፐርሰንት በላይ ህጻናት የሞቱት ቤት ላይ ነው። 30 ፐርሰንት ጨቅላ ህጻናት አካባቢ የሞቱት ሆስፒታል ላይ ነው። ጨቅላ ህጻናት ሆስፒታል ሂደው እንዲሞቱ አታስብም። ሆኖም ግን ሆስፒታሎች ባዶ ናቸው። ምንም መድኃኒት የለም። ሄደውም የሚደረግላቸው ነገር የለም። ስለዚህ መሞት የሌለባቸው ህጻናት በጦርነት ምክንያት እየሞቱ ነው ያሉት። የህጻናት ክትባት ቅድሚያ ሊሰጣቸው ከሚገቡ ጉዳዮች አንዱ መሆኑም ዶክተር ማቸ ገልጸዋል። ይህ የምግብ እጥረት ደግሞ ያው ምግብ በማቅረብ ነው ሊፈታ የሚችለውና የዓለም ማህበረሰብ አሁንም ያልተገደበ የሰብአዊ እርዳታ እንዲያደርጉ ነው ምንማጽ ነው። ሌሎች በሽታዎችም የመከላከል አቅማቸው ስለሚቀንስ ምግብ ከሌለ ሁሉም ነገር ነው የሌለውና ይሄ እንዲያገኙ የሚደረግ ነው ያለበት። እዛም ሌሎች የሚመለከታቸው መንግስታዊ ያልሆኑ ድርጅቶች ደግሞ ጤና ተቋማት ስራቸውን እንዲሰሩ የመድኃኒት ድጋፍ እና ህክምና መሳሪያ ድጋፍ ማድረግ ይጠበቅባቸዋል። ሌሎች ጤና ሰራተኞችም የሚበሉት የሚጠጡ ስለሌለ በየቤታቸው ነቁጩ ላይ ያሉት እነሱ ወደ ስራ ተመልሰው አገልግሎት የተለመደ አገልግሎት እንዲሰጡ የሰብአዊ እርዳታ እንዲሰጣቸውና ወደ ስራቸው እንዲመለሱም ቢያደርጉ። የተካሄደው ጥናት በትግራይ ስድስት ዞኖች ሰላሳ አንድ ወረዳዎች መቶ ሀያ አንድ ቀበሌዎች ያካተተ እንደነበርና በእነዚህም መቶ ሰማንያ ዘጠኝ ሺህ ቤቶች የዳሰሰ ነበረም። በእነዚህ ቤቶችም ከሀያ ዘጠኝ ሺህ በላይ ጨቅላ ሕጻናት በጥናቱ መካተታቸው ተነግሯል። ለአሜሪካ ድምጽ ሙሉጌታ አጽብሃ መቀለም። የአሜሪካ ድምጽ ራዲዮ ከዋሽንግተን ዲሲ መተላለፉን ይቀጥላል። ተከታዩ ዘገባ ደግሞ ለወጣቶች ፈተና ሆኖ የቀጠለውን የስራ አጥነት ጉዳይ ይመለከታል። በተለይ ደግሞ አዳዲስ ተመራቂ ወጣቶች ከሚገጥማቸው ፈተና መካከል አንዱ በተመረቁበት የትምህርት ዘርፍ ስራ ማግኘት ነው። በዚህ ምክንያት ለተስፋ መቁረጥና ብስጭት የሚዳረጉ ወጣቶች ጥቂት አይደሉም። ፀሐይ ዳምጠው ያነጋገረቻቸው ሁለት ወጣቶች ግን የተመኙት የስራ እድል እስኪመጣ ሌሎች አማራጮችን መሞከር መርጠዋል። ምን ያክል ተሳክቶላቸው ይሆን? ፀሐይ ዳምጠው ካሰናዳችሁ ዘገባ ተከታትለን እንመለስ። ወጣት ዳዊት ኩራባቸው የኬሚካል ኢንጂነሪንግ ምርቁ ነው። ከዩኒቨርሲቲ ተመርቆ በወጣ ማግስት በተመረቀበት የትምህርት አይነት ተቀጥሮ ለመስራት እድል አልቀናውም። ከተወሰነ ጊዜ በኋላ ታላቅ ወንድሙን በትርፍ ጊዜ ለማገዝ በማሰብ የልብስ ስፌት ስራን በረዳትነት እንደተቀላቀለ ይናገራል። ወንድሜ በእርግጥ በዚህ ሙያ አልነበረ። መጀመሪያ ተማሪ ነበረ። ተምሮ ከጨረሰ በኋላ ያለው ሁኔታ መች ስላልሆነ ወደዚህ ሙያ ገባ ማለት ነው። ወደዚህ ሙያ ገባ ከአስር አመት በላይ ነው እና እኔም ተመርቄ ከጨረስኩም በኋላ ሌላ ስራ ለመሞከር የምፈልገውን ስራ ለመፈለግ ያለው ነገር መች ስላልሆነ ወደዚህ ሙያ ገብተናል። ዳዊት በአዲስ አበባ ከተማ በተለምዶ ሾላ ገበያ ውስጥ ከወንድሙ ጋር የኦሮሞ ባህል ልብስ ስፌት ስራውን ከጀመረ ሶስት ዓመት አስቆጥሯል። በእነዚህ ዓመታት ውስጥ የተመለከታቸውን ለውጦች እንዲህ ያስረዳል። ለውጡ እንግዲህ በህይወታችን ላይ ያለው ለውጥ እንትን ነው። አንደኛው በኢኮኖሚ ራሱ መቻል ነው። እሱም ያው ቤተሰቡን ያስተዳድራል። እኔም አሁን ያለበት ሁኔታ ጥሩ የሚባል ደረጃ ነው እና ወደዚህ ከገባም በኋላ ያለው ሁኔታ ይነው ማለት በኢኮኖሚ ራሳችን መቻል ማሹ አብዱልቃድር ተፈላጊነቱ እየጨመረ ወደ መጣው የባህል አልባሳት ዝግጅትና ንግድ ስራ የተሰማራ ሌላ ወጣት ነው። ይህን ስራ የጀመርኩት ከ አስራ አምስት ዓመት በፊት ነው። ትምህርት እየተማርኩ ነው አክስቴን እየረዳኋት ስሰራ የቆየሁት አክስቴ የኦሮሞ ባህል ልብስ ቤት አላት እና እሷ ጋር ነው መስራት የጀመርኩት። እኔ የምሰራቸው የባህል ዕቃዎች ቦራቲ፣ ጮጮ፣ ከቅል የሚሰሩ መጠጫዎች እንዲሁም የተለያዩ በጨሌ የሚሰሩ የልብስ አይነቶችን እሰራለሁ። በአፕላይድ ሳይንስ የትምህርት ዘርፍ በቅርቡ የተመረቀ ሟሾ ለ15 ዓመታት ያህል በባህላዊ አልባሳት ንግድ ውስጥ የተሰማሩ አክስቱን ሲያግዝ ቆይቷል። አሁን ላይ የራሱን የባህል አልባሳት መሸጫ ከከፈተ አንድ ዓመት እንደደፈነ ይናገራል። ጅ የሮ ይህንን ስራ ወደ ገንዘብ ለመቀየር ማንኛውም ሰው ጊዜ ሰጥቶ ቢሠራ ላለሁ ደግሞ ይሸጣል። ገበያ የለም ተብሎ የሚያሳስብ ስራም አይደለም፣ ሁሌም ተፈላጊ ነው። ለምሳሌ በጨሌ የሚሰሩ ዕቃዎችን በቀላሉ ቁጭ ባሉበት ሁሉ መስራት ይቻላል። አሁን እኔ ራሴ እንችዬ መሥራት ከጀመርኩ አንድ ዓመት ሆኖኛል። እናም ስራዬን በ መቶ ሺህ ብር ካፒታል ጀምሬ አሁን ላይ ካፒታሌ ከ አምስት መቶ ሺህ ብር በላይ ሆኗል። እጅግ ጥሩ ስራ ነው። ተቀጥሮ ከመስራት ደግሞ እድሉ ካለ የራስን ስራ መስራት አዋጭ ነው። ወጣቶች ከቤተሰብም ሆነ ከሚቀርቡት ሌላ ሰው ተጠግተው በትዕግስት ሙያ መማር አለባቸው። እንዲሁም መነሻ የሚሆናቸውን ልምድና ገንዘብ ለማግኘት ያሉትን መሰናክሎች መቋቋም ግድ ነው። ሁለቱም ወጣቶች የአዲስ ተመራቂዎችን ውጣ ወረድ ከግል ገጠመኞቻቸው ተነስቶ ይረዳሉ። ብዙ ወጣቶች ገና እንደተመረቁ ስራ ካላገኙ ወደ ተስፋ መቁረጥ ሲያጋድሉ ማስተዋላቸውን የሚናገሩት ወጣቶቹ፣ ይህ ግን መፍትሄ እንዳልሆነ ይመክራሉ። ምናልባት ይህ ነገር እ ብዬ መናገር አልችልም። ምክንያቱም ህዝቡ አሁን ወደ ቤት እንዲመለስ የሚያደርገው አቅም ማጣት ወይ ደግሞ

የዘንድሮውን የኢሬቻ ክብረ በዓል በማስመልከት በተዘጋጀው የንግድ ኤግዚቢሽን ላይ የተሳተፉት እነዚህ ወጣቶች እንዲህ ያሉ መድረኮች ደንበኛን ለማፍራት ያላቸውን ጠቀሜታ ያስረዳሉ። አመት ባዛሩ ለሶስት ቀን ትናንትና ነው የጀመርነው። በዓልና ደመራ ተደማምረው ማለት ነው። ግን ከዚህ በፊት የነበረው በአንድ ሳምንት ሙሉ ሰራ ነበር፣ በጣም ቆንጆ ነበር የሚባለው። ዘንድሮ ግን ያለው ሀገራችን ያለው ኢንፍሌሽን ህዝቡን እያስቸገረ ስለሆነ በገበያው ዙሪያ አመርቅ የሚባል አለም ያው ግን የተለመደው ባዛር እ ደንበኞች ስላሉ ነው የምናቀርበ። ለሸመታ በስፍራው ከተገኙት ሰዎች መካከል ጥቂቱን አነጋግረናል። ጥራት ያለው ምርት በተመጣጣኝ ዋጋ እያገኙ እንደሆነ ይገልጻሉ። ስሜ ኦክሲ አህመድ እባላለሁ። የምኖረው እዚህ ከተማ አዲስ የተሻለ እቃዎች ምንም እንዲህ በዓላት በተቃረቡ ቁጥር ገበያ የሚደራላቸው ተፈላጊነታቸው የሚጨምርላቸው በባህል አልባሳት ንግድ ላይ የተሰማሩት ወጣቶች እዚህ ከመድረሳቸው በፊት ሁሉም ነገር አልጋ ባልጋ እንዳልነበረ ያስታውሳሉ። ለዛም ነው ወጣቶች አካባቢያቸው ላይ የሚገኝ መልካም እድል እንዲጠቀሙ የሚያበረታቱት። መሰናክሎች ቢበዙም የትዕግስትና የታታሪነት ውጤት ማራኪ እንደሚሆንም የሚመክሩት። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ። እያዳመጣችሁት ያላችሁት በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ቻናል ኤንኤስኤስ 12 ላይ ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምፅ ስርጭት ነው። ፕሮግራማችን እንደቀጠለ ነው። በተከታዩ ቅንብር ደግሞ አንድ ሰዓሊ ነው የምናስተዋውቃችሁ። የምሽቱ እንግዳችን ሰዓሊ ሚናስ ሀለፎም ይባላል። በአንድ ወቅት ከተማ ውስጥ ተከስቶ በነበረ የዘይት ቀለም መወደድ የተነሳ አማራጭ ቀለም ፍለጋ የገባበት የወረቀት ሞዛይክ ስራ ልዩ ምልክቱ መሆን የቻለ ሰዓሊ ነው ሚናስ ባህል፣ ሴትነት፣ ውበትና አሁን ደግሞ ጦርነት ላይ አተኩሮ ስራዎችን እያደረሰ ነው። ከሰአሊነቱ በተጨማሪም የጀግናው አብዲሳ አጋን ታሪክ በኮሚክ መጽሐፍ መልክ በእንግሊዝኛና በሰርቢያ ቋንቋ ለህትመት አብቅቷል። ኤደን ገረመው ከሰአሊ ሚናስ ጋር በነበራት ቆይታ ሰአሊ ሚናስ ራሱን ከሚያስተዋውቅበት ይጀምራል። ስሜ ሚና ሳለፍ የሚባላለው ሰአሊ ነኝ። ህይወቴን በሙሉ ስዕል ስዕል ስፈጥር ሊባል ይችላል። ግን ስዕል ትምህርት ቤት ሄጄ አልተማርኩም። ዩኒቨርሲቲ ሄጄ ተማርኩት ፖለቲካል ሳይንስ እና ኢንተርናሽናል ሬሌሽንስ ነው። ከዛ በኋላ ግን ዞሮ ዞሮ አርቲስት ስለሆንኩኝ ወይም ሰአሊ ስለሆንኩኝ የህይወት ጥሪ ነው የሚባለው። ሶ እንደ ስራ ያያዝኩት ከዛ በኋላ ነው ለመረቱኩኝ በኋላ ሶስት አመት ሌላ መስሪያ ቤቶች ሰርች። ከዛን በኋላ የሙሉ ጊዜ አዲስ ለመሆኑ ስኝ ገዛ በኋላ ስራ መስራት ጀመርኩኝ። እንደዛ የጀመርኩት ስጀምር የዘይት ቀለም ስዕሎች መስራት ጀምረ ነው የጀመርኩት ከዛ አዳዲስ የስዕል አይነቶች በራሴ በጥሬ መስራት ጀምሬያለሁ። እንግዲህ ያንተ ስራዎችም የሚታወቁት ወረቀት ላይ ባለ ሞዛይክ አማካኝነት በምትሰራቸው ስዕሎች ነውና የስዕል አጀማመርህ እንዴት እንደሆነ የዚህ አይነት አሳሳስ ወይም ዘይቤ ውስጥ እንዴት እንደገባህም አብረሃ ያይዘ ነገርኝ እንዳልኩሽ ቅድም ተጀምር ከልጅነት ጀምሮ ደብተሮችን በሙሉ በስዕል ስሙ ጫጭርባቸው ከጀርባ ከፊት ምናምን አስታውሳለሁ። በሙሉ እያዳበርኩት መጥቼ መጥቼ ከዛን ሁን ወደ ፔፐር ሞዛይክ ወይም የወረቀት እሎች የመጣሁበት በእንግሊዝኛ ነሰሰቲ ይባላል፣ ተገድጄ ነው የጀመርኩት። የሆነ ጊዜ ላይ ኢትዮጵያ ውስጥ ሁለት ሺ አስራ አምስት የዘይት ቀለም ማርኬት ውስጥ አልነበረም፣ እጥረት ነበረ፣ እና ግዴታ ሌላ አማራጭ መፈለግ ነበረብኝ ስዕሎችን ለመስራት ዝም ብዬ ቁጭ ማለት አልችልም፣ እንደ አርቲስት። ስለዚህ ቤቴ የነበሩት መጽሐፍቶች እና መጽሔቶች በተለይ መጽሔቶች ብዙ መጽሔቶች ነበሩ ቤት፣ እና እነሱን እየቆራረጥኩኝ መጀመሪያ እንደ ኮላዥ የሚባለው አይነት ቴክኒክ አለ። ግን ኮላዥ ብዙ አልወደድኩትም። ኮላዥ ብዙ ጊዜ ከመጽሔት ውስጥ ያሉትን ምስሎች እንደ ራስሽ አድርገሽ ተጠቅመሽ ነው ምሳሪው። እሱን እኔ እንደ ራሴ አርጌ የሌላ ሰው ፎቶግራፍ ወይም ሌሎች ምስሎች መጠቀም አልፈለግኩም። እኔ የምፈልገው ከለሮችን ብቻ ነው ያጣሁት ቀለም ስለሆነ ማለት ነው። የዘይት ቀለም ባጣሁኝ ያንን የሚተካልኝ ነበረ የምፈልገው። ስለዚህ ከመጽሄቶች ውስጥ ከለር ያላቸውን ወይም ቀለም ያላቸውን ወረቀቶች ብቻ እየመረጥኩኝ አሁን ለምሳሌ አንድ መጽሄት ውስጥ ፎቶግራፍ ሊኖር ይችላል። ከፎቶግራፉ ጀርባ ሰማያዊ ቀለም ካለ ያን ሰማያዊ ቀለም ጭፈርጭ ውስጥ ቀይ ቀለም ካለ ቀዩን ቀለም መርጬ ይችላለሁ። አረንጓዴም ካለ እንደዛ ከለርፉል የሆኑት ወረቀቶች ቆርጬ ቆርጬ ቆርጬ አወጣሁኝ። ከዛ ለዘይት ቀለም ያዘጋጀሁት ንድፍ ላይ መለጠፍ ጀመርኩኝ። ታየው፣ አሪፍ ሆኖ መጣ። ከዛን እንደዛ አድርጌ ነው የጀመርኩት። ይሄ ሞዛይክ የሚባለውም ወይም የወረቀት ስዕል የሚባለውም እንደዛ ነው የጀመርኩት። እሺ፣ ደግሞ ሌላው ለየት ያለው ነገር ኤንኤፍቲ ወይም ደግሞ ይሄ ነንፈንገብል ቶክል የሚባሉት ተዛማጅ የምስል ቅጂዎች የሚባሉትን ነገሮችንም ትሰራለህ። ምንድን ናቸው እነዚህ ነገሮች? ው ኤንኤፍቲ ማለት ነንፈንጀብል ቶክን ሲሉታል እነሱ። ገንዘብን የገንዘብ ምትክ ሊባል ይችላል በአማርኛ ስንቀይረው ኦንላይን ላይ ሳይበር ኢኮኖሚክ ወይም እንደዚ አይነት ሁኔታ ላይ ብዙ ነገሮችን ለመቀያየር ለመገበያየት ይጠቀሙበታል የሚባለውን ነገር ስዕል አንዱ ዘርፍ ነው ከዛ ውስጥ። ስለዚህ ማንኛውም አይነት የስዕል ውጤት ልክ እንደ ገንዘብ ወይም አሁን በድሮ ጊዜ አሞሌ ብለን እንደምንጠራው አሞሌ ጨው ልክ እንደዛ መቀያየር ይቻላል ማለት ነው። ጥሩ የስዕል ውጤት ከሆነ ማንም ሰው ሊቀያየረው ይችላል ማለት ነው። ስለዚህ እንግዲህ መቀያየሪያ ገንዘብ ይሆናል ማለት ነው። እሱን ከጀመርኩኝ ቅርብ ጊዜ ነው። አንድ አመትም አልሞላም። በአጋጣሚ ነው። እሱም እራሱ የሆነ ኮምፒቲሽን ነበረ። ስዕሎቻችን አስገብተን ከተወዳደርም በኋላ ውጭ ሀገር ያሉ ካናዳ መሰለኝ የሰው ሰዓት የሚባሉ ፕላትፎርሞች አሉ እና እነሱ አዘጋጁ ይሄንን ዝግጅት። ከዛ እነሱ ማለት ነው ስዕሎች የሚያቀረብኩት በዛ እነሱ ስዕሎች ወደ ኤንኤፍቲ ነት ተቀየሩ ማለት ነው። እነሱም ለመላው አለም ላሉ የ ስዕል አድናቂዎች በሙሉ እያቀረኩኝ ባህል እያስተዋወቅኩኝ እየሸጥኩኝ ነው ማለት ነው። እዛ ነው። አዲስ ነገር ነው። ምን አይነት የተለየ ነገር አየህበት? ምን ያህል ተስፋ የሚጣልበትስ ነው? ኤን ኤፍ ቲ አሁን የወደፊቱ የሚመጣው በሙሉ ሁሉም ነገሮች አሁን የስዕሎቼን ፎቶግራፍ ነው አሁን እየሸጥኩኝ ያለሁት። ራሱ ዋናው ስዕል ደግሞ አለ እሱም ደግሞ ለሌላ ጋለሪ ወይም ኢትዮጵያ ስላለ ወይም ለሌላ ሰው ድጋሚ ልሸጠው ይችላል። እንግዲህ በምስሎች ምን አይነት መልእክቶች ነው ማስተላለፍ የምትፈልገው? የእኔ ስዕሎች አብዛኞቹ የሚያተክሩት በውበትና ባህል ላይ ነው። ውበት ሳስብ መጀመሪያ የሚመጣለኝ የሴት ውበት ስለሆነ እሱ ላይ ነው አሁን አትኩሬ እየሰራረኝ ያለሁት እና ዛሬ አሁን ስነግረሽ ፔፐር ሞዛይክ ስዕሎቼ ላይ ከበስተጀርባ አድርጌ ሁሉም ምስሎች ላይ ማስገባው ጂኦሜትሪካል ፓተርን ይባላል። ግን እኛ የምናውቀው ጥበብ የሚባለው በተለይ ጥለት ወይም ጥበብ ይባላል። ነጠላና ጋቢ ላይ የምናያቸው ጥበቦች አሉ አይደለ? እነሱን ነው አሁን ያመጣው ላይ እሱ ልክ እንደ አንድ የሴት ስሰራ ከጀርባዋ ያለው ባህል ምንድን ነው የሚለውን ቀጥታ በቀላሉ ሰው አንደርስታንድ እንዲያደርገው ነው ይሄ ነው። ካልቸሮች ሴት ባክግራውንዱ ይሄ ነው፣ ኢንቴግሬትድ ሆኖ በዛ ውስጥ ነው የሚሰራው። ከዛ በተጨማሪ ደግሞ አንድ ያስገባሁት ነገር ምንድን ነው፣ ልብ ብሻ ከሆነ አብዛኞቹ ስራዎች የሙርሲ ሱሪ ና ሱርማ የሚባሉ ብሄረሰቦች አሉ አይደለ ወደ ደቡብ አካባቢ ያሉ እነሱ የሚያደርጉት ይሄ ከንፈራቸው ውስጥ የሚከቱት እና ጆሮአቸው ውስጥ ቀደው የሚከፍቱት በእንግሊዝኛ ሌክ ፕሌት ይሉታል። የሚያስገርመኝ ና የሚያስደምቀኝ ነገር ስለሆነ እሱም ከትችዋለሁ አካትችዋለው በዚህ የኔ ስራዎች ውስጥ። ስለዚህ እንደ አርቲስት ነገሮችን መቀያየር ማሳመርም ስላለብኝ፣ ሌሎች ነገሮችን ማካተት ስላለብኝ ሌላ ተጨማሪ የኢትዮጵያን ባህልንም ከተትኩበት። ስለዚህ ሁለቱም አንድ ላይ ተጣምረው ይሄዳሉ ማለት ነው። በፍሩትስ ኦፍ ዋር ወይም ደግሞ የጦርነት ፍሬ ብለህ የሰራሃቸው ጸረ ሞት የመሰሉ ምስሎች አሉ እና ስለሱም ትንሽ ብትለኝ ደስ ይለኛል። እንደው ከምን አንጻር ይሄንን ሀሳብና አጀንዳ ይዘ ልትሰራቻልክ፣ ምን አይነት መልእክትስ ነው ማስተላለፍ የፈለግከው በዚህ ስ በጣም አመሰግናለሁ ወይም ጥያቄ ስለጠየቅሽኝ። ብዙ ሰው ፕሮግራሚንግ ሴክ ሲያደርግ ፎከስ የሚያደርገው ወይም የሚያተኩረው ፔፐር ሞዛይክ አርቶች ላይ ነው። ይሄኛውን ብዙ ሰው ይወዳቸዋል፣ ግን ከበስተጀርባ ያለውን ትርጉም ብዙ አተኩረው አያዩትም። እስካሁንም አሁንም የተወሰነ እየሰራ ሁኝ ነው። የጦርነት ውጤቶች ናቸው። ሶፍትዋር ይላል። ኢትዮጵያ ውስጥ አሁን የተካሄደ ባለው ጦርነት ምክንያት የሰሯቸው ስራዎች ምን አይነት ስሜት ነው እዚህ ላይ ለመግለጽ የሞከርከው? መልእክቱ ምንድን ነው? እኔ ፊስት ነኝ። ብዙ ነገር ባረግ ደስ ይለኛል። ጦርነት ለማስቆም ግን ምንም አቅም የለኝም። ማድረግ የምችለው ነገር ማንጸባረቅ ነው፣ መስታወት መሆን ለማየው ነገር ። ስለዚህ የማየውን እውነታ አንጸባርቆ ድጋሚ ለህብረተሰቡ ለሁሉም ሰው መልሶ ማሳየት ነው። ስለዚህ እያንዳንዱ እየተከሰተ ያለውን ነገር መልሼ ተባረኩኝና እያሳየሁኝ ያለው ኤክስፕሬሽን ነው የሚሆነው ዞሮ ዞሮ ቃሉ። ስለዚህ እሱን ነው የሰራሁት። አሁን ፖስት ያደረግኳቸው ኢንስታግራም ላይ የተወሰኑ ናቸው። ሌሎች ስራዎችም ብዙ አሉ። በዚህ ሁለት አመት ጦርነት ውስጥ ህይወቴን በሙሉ አይቼው የማላውቀው የሰው ባህሪ ያወቅኩበት ጦርነት ነው እና ግዴታ እውነትን መናገር አለብኝ። እንደ እውነት ደግሞ ያየሁት ነው። አሁን ስለ ኢትዮጵያ ቅድም ጥሩ ጥሩ ነገሮችን ሰርቻለሁ። ፈለግኩትም አልፈለግኩትም እኔ እውነት ነው ሁልጊዜ የምናገረው። እንደ አርቲስትም ሁሉም አርቲስት እንደዛ ነው ማድረግ ያለበት ብዬ አምናለውን። ባህል ላይ ስመጣ ፔፐር ሞዛይክ አርቶች ይናገራሉ፣ ስለ ባህል፣ ስለ ውበት ሁሉንም ይናገራሉ። ያንን እየሰራው ባለሁበት ሁኔታ ይሄ ጦርነት ተጀመረ። ግዴታስ ደግሞ ይህን ጦርነት ደግሞ መናገር መቻል አለብኝ። ጥቂት ስለ አዲስ ሳጋ መጽሐፍ ደግሞ ንገረኝ። እንዴት ነው ያ የተወለደው? አዲስ አበባ ድሮ ጀምሮ ማስታወሰው። የመጀመሪያ አዲስ አዲስ አበባ የሰማሁት አራተኛ ክፍል አማርኛ መጽሐፍ ወይም መጽሐፍ መጽሐፍ ላይ ባጭሩ እንደምንባብ አንብበን ነው ያደግነው። በዛ ነው ማስታወሰው፣ ግን ሙሉ ታሪክ ግን አላውቅም። ከዛን ሁለት ሸጥ ላይ ታክሲ ውስጥ ሆኜ አስታውሳለሁ። በዛ ጊዜ እንደውም ሙሉ ለሙሉ የስዕል እንትን ውስጥ አልገባሁኝም ነበረ። ሄድ ታክሲ ውስጥ ነው ደግሞ እሰማለሁየአብዲሳ አጋን ታሪክ አብዲሳ አጋ ጣሊያን ገብቶ ከእስር ቤት ካመለጠ በኋላ የራሱን ጦር እንደገነባ እና ጣሊያን ጦሮችን እና የጀርመን ናዚ ወታደሮች ጦሮችን ሲያጠቃ እንደነበረ ታሪክ አላቀውም ነበረ። አዲስ ነው የሆነ ኛ ክፍል ምንባብ ላይ የነበረው እንደዚህ አይነት ታሪክ አልነበረ። በጣም አዲስ ነገር ሆነብኝ እና ከዛ በኋላ ነው ራሴ መፈለግ የጀመርኩት። በደንብ የእሱ ታሪክ ሙሉ ለሙሉ ማወቅ ፈለግኩኝ ና መጽሐፉን ፈለግኩኝ በየመጽሐፍት መደንብሮች ግን ላገኘው አልቻልኩም። ብዙ ቦታዎች ፈለግኩኝ አስታውሳለው። በጣም ስለፋ ነበር። ከዛም ሰከንድ ሀንድ ቦታ ገኘሁት ና በውድ ዋጋ ገዛሁኝ ና ያን መጽሐፍ ማንበብ ጀመር እና በጣም በጣም ነው የተደነኩት በሱ ታሪክ። መጀመሪያ ያሰብኩት ኖርማል አንድ ስዕል የኦይል ፔንቲንግ ስዕል ነበር መስራት የፈለግኩት፣ ግን ሳስበው የአዲስ ሰገድ ታሪክ በአንድ ስዕል ብቻ የሚያቆም አይነት ታሪክ አለ። ብዙ ተከታታይ የሆነ ብዙ ጀብቶዎች አሉት። አንዱን ከአንዱ ለይተሽ ማታስቀሪው ነገር ስለሆነ፣ በምን አይነት ዘይቤ ልግለጸው ብዬ ሳስብ መጀመሪያ ኦፍኮርስ ፊልም ነው ሊሰራለት የሚገባው። ግን እኔ ደግሞ የፊልም ሰሪ አደለውም፣ ዳይሬክተር አደለውም። ስለዚህ ሰዓሊ ነኝ ልሰራው የሚችለው ስዕል ነው። በስዕል ሆኖ ግን በምን አይነት አይነት ስዕል ዘይቤ በምን አይነት ዲስፕሊን ልስራው ብዬ ሳስብ ኮሚክ ቡክ ወይም ግራፊክ ኖቨል ነው መሆን ያለበት ይሄ ነገር። ስለዚህ በዛ መንገድ መስራት አለብኝ ብዬ ወሰንኩኝ። ስድስት ወር ወይም ሰባት ወር ፈጅቶብኛል የእሱን ግራፊክ ኖብል ለመስራት መስራት መቶ አርባ ስድስት ገጾች አሉት። ከዛ በኋላ የጀመርኩት እና ከባዱ ነገር ምንድን ነው? አሳታሚ ማግኘት። ሰርቼ ከጨረስኩኝ በኋላ እሱ ተራራ ነው የሆነብኝ። ማንም ሰው ፍሊል አልፈለገም። ለምን እንደሆነ አልገባኝም፣ ስቴል እስካሁን ድረስ። ብዙ መስሪያ ቤቶችን ተናግራቸው ነበር ስፖንሰር እንዲሆኑ ለዚህ መጽሐፍ፣ ግን ማንም ስፖንሰር አጠሩኝ፣ በሚገርምሽ ሁኔታ የሰርቢያ ኤምባሲ ነው ስፖንሰር ያደረገኝ። ይህ መት ይካታል አንድም የሰርቢያን ኤምባሲ እንዳናገራቸው ያደረገኝ ምንድን ነው አብዲሳ አጋ ከእስር ቤት ያለ ጣሊያን ውስጥ ዩጎዝላቪያዊ ጓደኛ ነበረው። አንድ ላይ ታሰሩ እና ከእስር ቤት ሲያመልጥ እና ጦር ሲገነባም ከእሱ ጋር ሆኖ ነው ያንን ጦር የገነባው እና ጣሊያኖችን እና ጀርመኖችን ሲያሸንፍ የነበረው ስለዚህ ዩጎዝላቪያ የድሮ ሀገር ናት። አሁን ተበታትነዋል። ዋናው ሀገር ግን የዛን ጊዜ ዩጎዝላቪያ እያለች ሰርቢያ ነበረች። ይሄንን ስለማቅ ሰርቢያ ኤምባሲ ሄጄ አናገርኳቸው። እነሱ በጥሩ እንትን ሁኔታ ተቀበሉኝ። ከዛ እነሱ ናቸው ስፖንሰር አድርገው ይሄንን መጽሐፍ እንዲታተም ያደረጉት እና ያ በአጭሩ ይሄ ነው ታሪኩ። የዛ መጽሐፍ በጣም የሚደንቅ ታሪክ ነው። እንደ ሰአሊ አጠር አድርገህ ንገረኝ እስኪ ያሉ ተግዳሮቶች ምንድን ናቸው? እንደ ሰአሊ ያሉት ተግዳሮቶች ወይም ችግሮች የህብረተሰቡ ለስዕል ያለው አተያይ ሊሆን ይችላል። ግን ሙሉ ለሙሉ መፍረድ አይቻልም። እያንዳንዱ ሀገር ካለው ኢኮኖሚ ጋር ይገናኛል ለአርት ወይም ለጥበብ ያላቸው አተያይ። ስለዚህ ቀስ በቀስ እያደገ መምጣት አይቀርም። ግን ዞሮ ዞሮ ሁሉም ሰው የተወሰነ ያክል ፔንሽን ወይም አትኩሮት ለስዕል ለተለያዩ አይነት የጥበብ ውጤቶች አትኩሮታቸውን ሊያሳዩ ጥሩ ነው ብዬ አስባለሁ። እሱ አንድ ስነ ችግር ነው። ከዚህ በኋላ የትን ጠብቀው ሚናስ፣ በኋላ ያው ብዙ ጊዜ እየገደበኝ ነው መስራት እንፈልጋቸው ብዙ እቅዶች አሉ፣ ብዙ ስራዎች አሉ። ኖት ሰርች ያስቀመጥኳቸው ብዙም ሰራቸው አሉ። ቀስ በቀስ እንደ ጊዜው ሁኔታ እና እንደ ፈቀደልኝ ሁኔታ አይቼ የማወጣቸው ወይም ለህብረተሰቡ ማሳያቸው ስራዎች ይኖራሉ። ብዙ ነገር ከኔ መጠበቅ ትችላላችሁ ብዬ ማስቀመጥ ይችላለሁ። እሺ፣ ሚናስ በጣም ነው የማመሰግነው ስለነበረን ቆይታ። እኔም በጣም አመሰግናለሁ። ይደ ተከታዩ ዘገባችን ደግሞ በሳህል በረሃ የተወለደ ፍቅርን ነው የሚያስቃኘን። ባለታሪኮቹ አቶ ማሞ አፈታና ወይዘሮ ህይወት ተስፋ ይባላሉ። አቶ ማሞ በኦሮሚያ ክልል ወለጋን የተወለዱት በደርግ ዘመን ትምህርታቸውን ከዘጠነኛ ክፍል አቋርጠው ውትድርና ገቡ። የኢትዮጵያ ጦር ሰራዊት አባል በመሆንም በ1967 ዓ ም ወደ ኤርትራ ዘመቱ። ወይዘሮ ህይወት ተስፋይ ደግሞ በኤርትራ ደቀምሐረ በሚባል አካባቢን የተወለዱት በ1971 ዓ.ም ደርግን ለመፋለም ወደ ሳህል በረሃ በመሄድ ህዝባዊ ግንባር ሀርነት ኤርትራን ተቀላቀሉ። አቶ ማሞ በኤርትራው ጦርነት ለሁለት ዓመታት ከተሳተፉ በኋላ በህዝባዊ ግንባር ሀርነት ኤርትራ ታጋዮች ተማረኩ። በዚህ ጊዜ ነበር ከህዝባዊ ግንባር ታጋይዋ ህይወት ተስፋይ ጋር ፍቅር የጀመሩት። በሳህል በረሃ የተጀመረው ፍቅራቸው ወደ ትዳር አደገ። ጋብቻቸው እዛው በትግል ሜዳ ተፈጽሞ ልጆች ለመውለድም በቅተዋል። በአሁኑ ጊዜ ከልጆቻቸው ጋር በአዲስ አበባም ይኖራሉ። እነዚህ በሁለት ጎራ ተሰልፈው ሲፋለሙ የነበሩ ሁለት ታጋዮች በምን ሁኔታ ፍቅር ጀመሩ? የትግል ታሪካቸው እና የህይወት ልምዳቸውስ ምን ይመስላል የሚለውን ለመስማት ገብረ ሚካኤል ገብረ መድን በመኖሪያ ቤታቸው ቆይታ አድርጓል። ወደዛ እንለፍ። እሺ፣ አመሰግናለሁ ለዚህ እድል ተሰጠኝ መናገሬ። የተወለድኩት ከደቀ ማሬ ልጉዛ ይባላል። እዚያ ተወልጄ ለትምህርት ሲደርስን ወደ ሶስተኛ ነው ሁለተኛ ክፍል ተማርኩ። በጣም አመሰግናለሁ። እኔ ማሞ አፈታ ዶ ይባላለሁ። የተወለድኩት ምስራቅ ወለጋ ግዳያና ወረዳ ስርባ ብልቱን በምትባል ቀበሌ ነው። ትምህርት የጀመርኩት እዛው ግዳ ነው። አራተኛ ክፍል ድረስ እንደተማርኩኝ ጎበዝ ተማሪ ስለነበርኩኝ ደብል ፕሮሞሽን ወይም ደግሞ ዝላይ ነው የሚባለው፣ ከክፍል ወደ ክፍል መዝለል። እሱን ፍለጋ እዛ ጎረቤት ወረዳ አለ፣ ልሙ ገሊላ የሚባል ወደ ገሊላ ሄድ ነው ወደ አምስተኛ ከአንድ ጓደኛ ጋር እንዳለፍነው ማለት ነው። አምስተኛና ስድስተኛ ክፍል በአንድ አመት ተማርኩኝ። ከዛ በኋላ ሁለተኛ ደረጃ የሚባለው ድሮ ከስድስት በላይ መስለኛ ሻምቡ ነው የሄድነው። ምክንያቱም ወረዳ ላይ ድሮ ከስድስት በላይ አልነበረም፣ ግዴታ ወደ አውራጃ ነው የሚቀደው። የኛ አውራጃ ደግሞ ያኔ ሆሮ ጉድሮ አውራጃ ይባላል፣ ዋና ከተማው ሻምቡ ነው። ወደዛ ሄደን እስከ ዘጠነኛ ክፍል ተማርኩኝ። ዘጠነኛ ክፍል አንደኛ ሴምስተር ተምሬ እንደተፈተንኩኝ ትምህርቴን አቋርጬ ያለው እንግዲህ በወቅቱ ከዛ ወደ ውትድርና የመጡበትን ሁኔታ ያስ እንዴት ነበረ? ያ ሻምቡ መማር ከፍተኛ ፈተና ነበረ፣ በጣም አስቸጋሪ ነበር። ምክንያቱም ከግዳ ሻምቡ ለመሄድ እኛ በእግራችን ነው የምንጓዘው። በሶስተኛ ቀን ነበረ ሻምቡ የምንደርሰው። የምንማረው ቤት ተከራይተን ነው። ቤት ተከራይተን ስንኖር ቂጣ እየጋገርን ነበር ምንበላ። እህልጫን ልናል ግድ ነው። እህልጫን ከ አገር ቤት ማለት ነው። ስለዚህ እኔ ከእናቴ ጋር ስለሆንኩኝ ወላጆች የተለያዩት ስለነበረ፣ እናቴ ለእኔ እህልን ለማምጣት አህያ ለምና፣ እንደገና ደግሞ ለልጆቻቸው እህል ጭነው የሚመጡትን ወንድ ስለሌላት ለምና ነበር የምትልክልኝና ይሄ ነገር እየተደጋገመ ሲሄድ በጣም አስቸጋሪ ሆነ። እናቴ በጣም ተጎዳችብኝ፣ ታለቅሳለች። እኔም ተረጋግቼ መማር አልቻልኩም። በትምህርት በጣም ጎበዝ ተማሪ ነበርኩኝ። በመጨረሻ ዘጠነኛ ክፍል ደርሼ አንድ አና ሴሚስተር እንደተፈተንኩኝ አልተቻለም። ያ ነገር መግፋት አልተቻለም። ወደ አዲስ አበባ ነው እንግዲህ የመጣሁት ኮብልዬ ማለት ነው። አዲስ አበባ የጠበቁት ስራ ከዛ በኋላ ውትድርና ነው። አዲስ አበባ ሰው አላውቅም ነበረ። አንድ የአክስቴ ልጅ ብቻ ነው ያለው። ተማሪ ነው እሱ በትምህርቱ ስለሆነ የተግባረ እድ ትምህርት ቤት ተማሪ ነበረ። እሱ ጋር ነው ያረፍኩት ማርካቶ። ማታ ቁጭ ብለን ስናወራ አንድ የእሱ አብሮት የሚኖር ሰው አለ እነሱ መላመት መቱ። በቃ ምን ሊሆን ይችላል? እኔ እንዳሰብኩኝ አዲስ አበባ አላቀውም ትርምስ ነው። አስተዳደጋችን ገጠር አካባቢ ስለሆነ ያ የታሰበው ሻይ ቤት ገብቶ መስራቱን እንኳን ሻይ ቤት ገብቶ መስራት ሻይ ዞ መጠጣቱን ከባድ ሆኖ ነው ያን ታየኝ እኔ በቃ እና እነሱም ሲያስቡት አንድ ያለው ነገር ውትድርና ነው ክፍት ቦታ ይቆየው እና ውትድርና ነው በቃ የሚያዋጣው ወደሚል አይነት ነው የደመደሙት። እና ጠዋት ተነስተን ወደ ጃን ሜዳ ነው የሄድነው። ጃን ሜዳ ምልመላ አለ ተባለ። ጃን ሜዳ ሄድ ስንሄድ ጠየቅን። ነዛ ናቸው የሚመለምሉት ተብሎ ኮሎኔሎቹን አሳዩን። በቃ ሄድ ግባለኝ። በስድስት ነው የተሰለፈው ወጣቱ ያን ለውትድርና የሚመለምለው በጣም ረጃጅም ሰልፍ ነው። ከኔ በኋላ አንድ ልጅ ተላቀ። በቁመት ተለክተው ወደቀሱ እና የመጨረሻ ተመልማኝ በኔ ላይ ያከተመ። ያን 1967 ዓ ምት ነው በዚህ አይነት መልክ ነው እንግዲህ ውትድርናው የሆነው በዛ ሜዲካል ምርመራ ምናምን ተደረገ። ደብረ ብርሃን ጠባሴ የምትባል ቦታለች ወታደሮች የሚሰለጥኑባት ድሮ። እና ጠባሴ ማሰልጠኛ ጣቢያ ገባን። ስድስት ወር እዛ ሰለጥን፣ ተመርቀን ቀጥታ ወደ አዲስ አበባ ነው የመጣ ነው። አዲስ አበባ አንድ ሌሊት አደር፣ ፊልድ ጃኬት የታደሉን፣ ማክ መኪኖች ወታደራዊ መኪኖች መጡ፣ ይዘውን ወደ ቦሌ አየር ማረፊያ በረሩ። ከዛ በቦይንግ አስመራ እንዴት ነበረ ወደ ትግል የወጡበት ሁኔታ ምን ትውስት አለት ወደ ትግል የወጣሁበት በዚህ በሀገራዊ ጉዳይ ዛ የነበረው ህዝቤ ላይ የሚያወርደው የነበረ ግፍ ለህዝቤም ከዚህ ግፍ አወጣዋለሁ ብዬ ወደ ትግል ሜዳ ወጣሁ ማለት ነው ብቻ ዓመተ ምህረት ማለት ነው አስራ ዘጠኝ ሰባ ስምንት ነበር ታዕሊም ወደ ሳህል ሄድኩ ስልጠና ማለት ነው። ሰለጠንን። ካምቦዲያ የምንባል ነው የነበርነው በብዛት እዛን ጊዜ ብዙ ሴቶቹ ወደ ትግል ሜዳ የወጡበት ሰዓት ነው ማለት ነው። ካምቦዲያ ተብሎ እንጠራለን። ስልጠና ወስደን ከዛ ተመደብን ማለት ነው። ከስልጠና ወተን ወደ የምንፈልገው ወይ ወደ ግንባር ምኖ ድርጅቱን የሚመድበን ተመደብን ማለት ነው ወደ ደጀን የሚባል አለ። እዛ ነው የተመደብኩት። ፖለቲካ ትምህርት አለ፣ ያስተምሩናል። አካዳሚም አለን። ከግንባር በኋላ ሆነን ላለ ሰራዊት ፊት ያለው ሰራዊት እጥቅን ስንቅን እንሰጣለን ማለት ነው። እያዘጋጀን እንሰጣቸዋለን። ስልጠናው አልቆ ወደ ጦር ግንባር ነው እንግዲህ የሄዳችሁት። ለምን ያህል ጊዜ እዛ በጦር ግንባር ተሳተፉ? የት ግንባር ላይ ተሳትፈዋል? አቶ ማማው። ኤክስፖ የሚባል ቦታ ለአስመራ ወደዛ ነው የተወሰደ ነው። ማታውኑ ወደ ሶስት ሰዓት ይሆናል መሰለኝ። አደገኛ ቶክስ ነው የተከፈተብን ቶክስ፣ ቀውጥ የሆነ ከተማው። የመጀመሪያ ቶክስ ያው በቶክስ ነው እንግድነቱን የተቀበሉና የመጀመሪያውን ቶክስ ኤርትራ ውስጥ የሰማሁት እንደ ወታደር ታድሎን ነበረ ኤምዋን የሚባል ጠመንጃ እሱን ይዘን ግድግዳ ለግድግዳ ያን ቦታ ቦታ ይዘን ነበር። እና የመጀመሪያው ቀን ጦርነት ከዚህ የደንብ አይሮፕላን ያረፍን ምሽቱኑ አስመራ ነው የተጀመረው ማለት ነው። ከዛ በኋላ ሁለት ሳምንት አስመራ ከቆየን በኋላ ቀጥታ ሄድ ነው ከረን ነው። አብዛኛውን ውትድርና ያሳለፍኩት ከረን ነው። ወደ ሁለት ዓመት ነው ውትድርና ውስጥ የቆየሁት እንደ ወታደር ከ67 እስከ 69 ነው የተዋጋባቸው ውጊያዎች ከፍተኞቹ። ናሮ የሚባል ቦታ በሄሊኮፕተር ናቅፋ ተከባ ነበረ፣ እና ናቅፋን ለማስለቀቅ ተብሎ አምስት ሄሊኮፕተር ናሮ በረሃ ላይ የተጋዘ ሰራዊት፣ እዛ አርፈን ተራሮች ወጥተ ነው እንደገና ወደ ናቅፋ የምትጓዘው። እዛ ቦታ በጣም አደገኛ የሆነ ውጊያ ነው ያጋጠመን። እሱ ቦታ ላይ ሻእቢያ ወይም ደግሞ የህዝባ ግንባር ህርነት ኤርትራ ኃይል እየጨመረ ሄደ። ከጊዜ ወደ ጊዜ ከጊዜ ወደ ጊዜ የጨመረ ሄደ። ካምፖችን መክበብ እና ፈንጂዎች በብዛት ይቀበራሉ። ጸረ ሰው፣ ጸረ ተሽከርካሪ በጣም አይደኛ ስለነበረ መራራ ነበር። እሱ በግር መጓዝ ነበረ፣ በየቦታው ማደር። ከዛ አጋዝ የሚባል ቦታ ተቀምጫለሁ ጥበቃ እሱም ቦታ ላይ ጦርነት ከፍቶብን ተዋግቻለሁ ከዛ ሌላ ለሶስተኛ ጊዜ ደግሞ ወደ ናቅፋ ሶስተኛ ጊዜው ጉዞ አላማው ምንድን ነው እኛ አስራ ስድስተኞች አፋ ቤት ላይ የኛ ክፍል ስላለ እዛ እንድናጠናክር የናቅፋ ጉዳይ አስጊ የሆነ መጣ ናቅፋ ነው የመጨረሻ ቦታ ያለው የኢትዮጵያ ሰራዊት ያን ዘመን ናቅፋ የሚባል ቦታ ላይ ነው እና ዳር ነው የናቅፋ ነገር እየጠነከረ ሲመጣ አፋ ቤትን ማጠናከር ስለነበረ እኛ ከረን ነበር ነው ወደ አፋ ቤት ተጨማሪ ኃይል እንድንሄድ ተደርጎ አንድ ትልቅ ሰራዊት ትልቅ በጥስ ብርጌድ የሚባል ጦር ከአስመራ ነቅሎ የመጣ ማለት ነው በሱ እኛ ተጨምረን ኮማንዲስ የሚባል የኤርትራውያን ሰራዊት አለ የኤርትራውያን ዜጎች ያሉበት የኢትዮጵያ አየር ወለድ አለ የሚባል የኢትዮጵያ አየር ወለድ ከባሌ ሳይቀር መጥቶ በሱ ጦርነት ላይ ነበረ በጣም ከፍተኛ ሰራዊት ነው የነበረው መቼ ዓመተ ምህረት ነው ይሄ 1969 ምክንያቱም እያየለ መጣ የሻቢያ ሀይል ማለት ነው። ስለዚህ በዚህ ዙር ላይ ደግሞ መሳሊት የሚባል ቦታ ላይ አፋቤትና ከረን መሀል ዘግቶ ያዘን ማለት ነው። እሱ በቃ የመጨረሻ በጣም ከፍተኛ ጉዳት ከፍተኛ ሰራዊት ያለቀበት ቦታ ነው። ጠዋት ያገኘውን ጓደኛን ከሰዓት በኋላ አታገኘውም። እየተዋጋን ወደ ከረን ለመግባት ነበር ያሰማው ከምሽግ፣ ግን አልሆነም። ጫካ ሙሉ የሻቢያ ሰራዊት ነው። ወዴት ንቅንቅ ማለት አልተቻለም። በቃ ቀጥታ ከስር ተነስቶ ነው ቦምብ እንዲዞችን ሰጥ የሚል ናኔ ግራግሬን ተወጋው። ከዛ በኋላ ግን እጅ መስጠት መጣ፣ እጃችንን ሰጠን ማለት ነው። እዛ ቦታ ወይዘሮ ህይወት በህዝባዊ ግንባር ሀርነት ኤርትራ በታጋይነት ለምን ያህል ጊዜ ቆዩ? እንዴት ያስታውሱታል? እሱን ጊዜ አስራ ስምንት ዓመት ነው የተታገልኩኝ ድርጅቱ ሴትና ወንድ የለም። ዓላማን ለመምታት ከሆንክ ምንም ነገር የሚያግድህ ነገር የለም። ትሰራለህ። እኩልነት አለ። ወንድና የሴት ይሁን እኩል ነው በቃ። አቶ ማሙ ከተማረካችሁ በኋላ የነበረው አያያዝ ምን ይመስላል? አያያዙ እንግዲህ እኛ አሁን ያኔ ለዛ ድርጅት ተሰጠው ስም ወንበዴ ነው የሚባለው የሻቢያ ወንበዴዎች ነው የሚለው መንግስት። እኛም ወንበዴዎች ነው የምንለው ምንም የምናውቀው ነገር የለም ስለዚህ ወንበዴ እጅ ነው የወደቅ ነው እኛ ያልነው። ቁጭ በሉ አሉ። መጀመሪያ በመስመር በመስመር አሰለፉን። አንድ ኃላፊ መጥቶ እንኳን እግዚአብሔር አተረፋችሁ አለ። ከዚህ በኋላ የምንላችሁን ነው የምታደርጉት። ዲስፕሊን አክብራችሁ የምንላችሁን ትዕዛዝ መፈጸም ብቻ ነው አለ። ድስት ጎላም የሚባል ትልቅ ድስት እሱን ጣዱ። ገንፎ አገነፉ። አገንፍተው አስር አስር ሁኑ አሉ። አስር አስር ማድ ሰራም ገንፎ ለአስር ሰው ቀረበ። ብሎ ብለው ቆሞ ጋብዘው አበሉን ማለት ነው፣ እና ምግብም በላን መኖር ጀመርን ማለት ነው። ህዝባዊ ግንባር ሀርነት ኤርትራ ለእናንተ ለታጋዮቹ በተለይ በምርኮኞች አያያዝ ምን አይነት ትምህርት ነበር የሚሰጣችሁ? ህዝባዊ ግንባር ለምርኮኞች የሚሰጠን የነበረ እንደኛ ጭኩን እንደሆነ ተገዶ እንደመጣ የገበሬ ልጅ እንደሆነ ነው የሚያስረዳን እንደኛ አይነት ኮን እንደሆነ ነው የሚያስረዳን። ጥሩ አያያዝ እንድንይዛቸው የኛ ወገን መሆናቸውን ነው የሚያስተምረን የነበረው። በምርኮኝነት ትምህርት ተጀመረ። እንዴት ነበር የምትማሩት? ምንስ ነበር የምትማሩት? ትምህርቱ መጀመሪያ ድርጅቱን ማስተዋወቅ ነው። ድርጅታችሁ አላማ ህዝባ ግንባር ሓርነት ኤርትራ ምን አይነት ድርጅት እንደሆነ ከኢትዮጵያ ህዝብ ጋር ምንም አይነት ጠላትነት እንደሌለውና ኤርትራውያን የምንታገለው ለነጻነታችን የሚል ነው እና እናንተ ጭቁኖች ናችሁ፣ በእኛ ላይ እንደዚህ ያደረጉ ብለን እናንተ ላይ የምንወስደው እርምጃም ሆነ የበቀል እርምጃ እንደሌለ አውቃችሁ ተረጋግታችሁ ተማሩ። ስራ አለ ስሩ። እኛ የምንሰራው ልክ እኛ እንደምናደርገው አድርጉ፣ የሚል ነው የህዝባዊ ግንባር ሀርነት ኤርትራ በምርኮኞች አያያዝ የሚታማበት ሁኔታ ነበረ። በብዙ መልኩም ይነሳል እና እርስዎ ደግሞ ሁኔታውን በቀጥታ እንዳየሰው ምን ይመስል ነበር? እንዴት ይመሰክራሉ? እና አሁን ያየሁትን ነው የማወራው። እንግዲህ ቅድም ከተያዝኩባት ጊዜ ጀምሮ ያለውን ነው የተናገርኩት። ሩቅድ ነው አሁን ብዙ ሄድ ታጭ ደረስ እና ትምህርት ተጀምሮ እንግዲህ አሁን ነበረ ወደ መሆን እድን ማለት ነው እና በዛ አላበቃም እኮ ህዝባዊ ግንባር ናቅፋንና አፋቤትን ብቻ አይደለም እንደምታውቀው፣ በ69 ዓ ም አስመራ ሶስት ኪሎ ሜትር አየር ማረፊያው ሶስት ኪሎ ሜትር እስኪቀረው ድረስ አስመራንም ከቦ ነበር። ሁሉንም ከተሞች የያዘ ማለት ነው። ከረን ላይ ማዕት ሰራዊት ነበረ። ብዙ ሰራዊት ይዞ በየቦታው ያሉ ንደቀ መህርን ይዞ እያለ ከተሞችን በብዛት ነፃ ወጥቷል። እነ ምጽዋ በብዛት ማለት ቦታዎች ጊዜ ምጽዋ በከፊል እና አስመራ ትንሽ ነበር የቀራት። በዛን ዘመን በ69 በጣም ብዙ ቦታዎችን ነፃ ያወጣው እዛ ሁሉ ምርኮኛ በሺዎች ነው የሆነው። ብዙ ምርኮኛ ነው የመጣው ማለት ነው። እና አንድ ካምፕ አልነበርንም በነገራችን ነገራችን ላይ ብዙ የምርኮኞች ካምፖች ነበሩ። በሺዎች ስለሆነ ማለት ነው። ስለዚህ ይህ ሁሉ እየኖረ ነው መጽሐፍ ታትሟል። በነገራችን ላይ በአማርኛ ህግ፣ የምርኮኛ አያያዝ ህግ የሚል ራሱ እና ተነቦልን ተምረናል። የሚያስጠይቀን ምንድን ነው እርምጃ የሚያስወስድብን ከቀላል እስከ ከባድ ምንድን ነው የሚለውን በስነ ስርዓት ነው ያስተማሩን። በሙሉ ታጋዮቹ የሚያደርጉት እናደርጋለን። እኛ እነሱ ይማራሉ፣ እኛ እንማራለን። እነሱ ዳስና ዛፍ ስድ ይማራሉ፣ እኛም ዳስና ዛፍ ስድ እንማራለን። ቤት የለም። ፖለቲካ ትምህርት ይማራሉ፣ ፖለቲካ ትምህርት እንማራለን። ከተራቡ ነው የምንራቡ። ሆስፒታል ይሄዳል። እኔ ደም ሰጥቻለሁ። ደም ሰጥቼ በደም የዳኔ ሰው አለ፣ በአገሩ የገባ ነው እስከዚህ ነው ትሪትመንቱ ራሱ ሕክምና። ህዝባዊ ግንባር ሀርነት የኤርትራ ምርኮኞችን ስራ ያሰራቸው ነበረ። ምን ነበር የምትሰሩት? የምንሰራው መንገድ አለ። መንገድ ትሰራለህ። መንገድ በእጅ ይቆፈራል። ያን ያው ብዙ ማሽን ስለሌለ፣ ማሽንም ካለ መቆፈር አይቀርም። ግድቦች እንገድባለን። አንዳንድ ቦታ ቤቶችም መስሪያ ቤቶች አንደርግራውንድ ነው የሚሰራው። ጉድጓዱን ቆፍረ ደልድለ በደንብ ቤት እንዲሆን ትሰራለ ትምህርት ቤቶች ይሰራሉ። ለምሳሌ በዚህ አይነት መንገድ ትምህርት ቤቶች ይሰሩ ነበር። ብዙ አይነት ስራዎች፣ እንደዚህ አይነት ስራዎች ነበሩ። የጉልበት ስራ አለ፣ ሁሌም አለ። በጣም ጠቅሞናል አለ። አንደኛ አይምሮአችን ዘና ይላል። አሁን ያ ስራ ባይኖር ኖሮ ሁሌም የምታስበው ቁጭ የምትል በኖሮ ስለ ወላጆች ታስባለ፣ ስለ ቤተሰብ ታስባለ፣ ታዝናለ፣ ሞራሊ ይወድቃል። በሽተኛ ትሆናለ። ሽባ በሽባ በሆን ነበር በነገራችን ላይ ቅድም እንዳልኩኝ ከስልሳ ዘጠኝ ዓመተ ምህረት በኋላ ቆየን። እንግዲህ እኛ አምስት ዓመት ቆይተን በርግጥ ነፃ ተብለናል። ግን ይሄ የምርኮ ብዛት ትልልቅ እዞች ነበሩ። በኋላ እነ ናዶ እዝ፣ ቀይ ኮከብ፣ ሁለገብ ዘመቻ በዛ ጊዜ ማአት ምርኮኛ መጥተዋል። ናዶ እዝ የሚባል በጣም ብዙ ስያሜ ያለው ሰራዊት አለ፣ ግብረ ኃይል የሚባል በዚ ውጊያዎች ስላሉ በውጊያዎች ውስጥ ሁልጊዜ ምርኮኛ ጠ በኋላ እንግዲህ ደግሞ ያው ኤርትራ ነጻ እስከወጣች ድረስ ሊመጣ የሚችለው ሰው መገመት ይቻላል። ብዙ ሰው ነው፣ ብዙ ሰራዊት ነው። እና ይሄ ሁሉ ሰው በልቶ ጠጥቶ ኖሮ ተምሮ በዚህ አይነት ፕሮሰስ ውስጥ ነው ያለፈው። አቶ ማሞ የደርግ ወታደር ነበሩ፣ ከዛ ተማርከው የፖለቲካ ትምህርት ወስደው የህዝባዊ ግንባር ሀርነት ኤርትራ ታጋይ ደግሞ ሆኑ። እንዴት ነበር ይሄ ሁኔታ? ትምህርቱ ንቃትን ከፍ እያደረገው ነው የሚሄደው ደርግ ወታደራዊ መንግስት ነው። ስለዚህ ብዙ ምሁር እዚህ ሀገር ውስጥ ታስረዋል፣ ተሰቃይተዋል። ሁላችን እንደምናውቀው ነው ተረሽኗል፣ በቀይ ሽብር ተገሏል። ኢትዮጵያ ውስጥ ያለፈ ታሪክ ነው። ነጻ እርምጃ ተብሎ ልጆች ወላጆቻቸው ደጃፍ ላይ ተገለው ጥይት ተከፍለዋል። ትናንት የነበረ ታሪክ፣ ያ ያ ሁሉ ግፍ እኛም ስለምንሰማም ከዛ በኋላ መንግስት መቀየር ነበረበት የሚል እምነት አደረብን፣ እኛም ማለት ነው እኛም ደግሞ እንደ ኢትዮጵያ እንደ ጭቁንም ወገን ስርዓቱ እንዲወድ ከሆነ መታገል አለብን የትግል መንፈስ ውስጣችን አደረኛ ራሳችን እና ወደ ምርጫ ይሰጠናል በየጊዜው ሀገሬ መሄድ ወደ ውጭ መሄድ መታገል የሚል ወደ ውጭ እንሄዳለን ያሉት በሱዳን በኩል ሄደዋል እኛ ደግሞ እንታገላለን ያለ ደግሞ ትግል መሄድ ገባ ግማሹ ወደ ኢትዮጵያ ውስጥ ያሉ ድርጅቶች ጋር መጥተው ታገለ እሄድን የሚባሉ ጋር ብዙዎች መጥተው እና የድርጅት መሪዎች ማዕከላዊ ኮሚቴ አባላት ብዙ ስራ ይሰሯሉ። እዚህ ሀገር ውስጥ የዚህ አይነት ነው። እኔ ደግሞ እንግዲህ እዛዝባ ግንባር መረጥኩና ብዙ የለወጠን ነገር አለ በዛን ጊዜ የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። ፕሮግራሙን በማቀናበር አብሮኝ ከቆየው ንጉሱ ታምሬ ዋና አዘጋጅ አሉላ ከበደ እንዲሁም ፕሮግራሞቹን በማሰናዳት አብሮኝ ከተሳተፉ መላው የአሜሪካ ድምጽ ባልደረቦች ጋር ሳስተናግዳችሁ ያመሸዎት ስመኝሽ የቆየነኝ አብራችሁን ስለቆያችሁ